የዱር እንስሳትና ውጤቶቻቸው በሕገወጥ ንግድ በዓለም ላይ ከፍተኛ ገቢን የሚያስገኝ መሆኑ መረጃዎች ያመላክታሉ። በዓመት እስከ 350 ሚሊዮን በላይ እጽዋትና የዱር እንስሳት በጥቁር ገበያ እየተቸበቸቡ 23 ቢሊዮን ዩሮ የሚገመት ገንዘብ የሕገወጥ አዘዋዋሪዎችን ኪስ እያደለበ ይገኛል። በተለይ በአፍሪቃ ሀገራት ሰላም ማስፈን በተሳናቸው ምዕራብና መካከለኛው አፍሪቃ የጦር አበጋዞች ሳይቀሩ ለጦር መሳሪያና ቁሳቁሶች ማሟያ እንደ ዋነኛ የገቢ ምንጭ ይጠቀሙባቸዋል ተብሎ ወቀሳ ሲሰነዘርባቸው ይስተዋላል። እንደ ጎርጎሮሳውያን ዘመን አቆጣጠር ባለፈው ታኅሣሥ ወር መጨረሻ 2016 ዓ ም ላይ የቻይና መንግስት ባወጣው መግለጫ እስከ ያዝነው የፈረንጆች ዓመት መጨረሻ የዝሆን ጥርስ ሽያጭና ዝውውር ላይ ሙሉ በሙሉ ማዕቀብ እንደምትጥል አስታውቃለች። ይህንንም ተከትሎ ትንሽየዋ የእስያ ሀገር ሲንጋፖር በዓለም ትልቅና ያለ ረፍት የሚንቀሳቀስ የደረቅና የባህር ወደብ ያላት በመሆኑ ሕገወጥ እንስሳትና ውጤቶቻቸው ዝውውር ከእስያ እስከ አፍሪካ ቀንድ ጠንከራ ያለ ቁጥጥር ለማድረግ ከኢትዮጵያ የዱር እንስሳት ልማትና ጥበቃ ባለሥልጣን የልኡካን ቡድን በሲንጋፖር ለአንድ ሳምንት የቆየ ጉብኝትና የልምድ ልውውጥ ማድረጋቸው ተገልጿል። ደቡብ አፍሪቃ ላይ ተካሂዶ በነበረው የዱር እንስሳትና ውጤቶቻቸው ጥበቃ ላይ የተላለፈውን ዓለም አቀፍ ውሳኔ ከሲንጋፖር ጋር ተግባራዊ ለማድረግ የሲንጋፖር የውጭ ጉዳይ ሚኒስቴር ከኢትዮጵያቻቸውና ከሚመለከታቸው ባለስልጣን መስሪያ ቤቶች ጋር በጉዳዩ ዙሪያ ውይይት ማድረጋቸው ተገልጧል። የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ጉብኝቱን አስመልክቶ ዋና ዳይሬክተሩ አቶ ዳውድ ሙሜ የሚከተለውን ነግረውናል። ሲንጋፖር የሚገኘው ወደብ የዓለም ሁለተኛው ትልቁ ወደብ ነው። ስለዚህ አሁን ሲንጋፖር ዞን የላትም። እቺ ሀገር መሰረተ ልማትን በመገንባት እንደገና ህገ ወጥ የዱር እንስሳትና ውጤቶቻቸው ዝውውር ቁጥጥርን በማጠናከር ሞዴል ትሆናለች ብለን ነው የምንገምተው። እነሱ ኢትዮጵያ የራሷን ተሞክሮ እንድታካፍል እንድትደግፋቸው ነበር የጠየቁንና መተን ተሞክሯችንንም አካፍለናል። ከነሱም ተምረናል። ስለዚህ ለወደፊቱ አሁን በአቅም ግንባታ ስልጠና ኢንተለጀንስ እና ኢንፎርሜሽን ሼሪንግ እንደዚሁም ተሞክሮዎችን አሁን በቅርቡ ምንድነው የምናደርገው? የኢትዮጵያ ገቢዎችና ጉምሩክ ባለስልጣን፣ ብሔራዊ መረጃ እና ደህንነት፣ ኤርፖርቶች ኢንተርፕራይዝ፣ ኢሚግሬሽን፣ እንዲሁም ፌዴራል ፖሊስ እና የኛ የተውጣጣ ባለሙያ ቡድን ወደዚህ ልከን እዚህ መጥቶ ይሄንን ተሞክሮ እንድቀስሙ ለማድረግ ተስማምተናል። እንደሁም እነሱንም ወደ ኢትዮጵያ እንጋብዛለን የዱር እንስሳት ጥቃትና ህገወጥ ዝውውርን ለመከላከል ኢትዮጵያ ከሀገሪቱ ከስድስት ጥብቅ የደን አካባቢዎች ተተውጣጡ ለ150 ባለሙያዎች በዱር እንስሳትና ጥበቃ በመረጃ አሰባሰብ ላይ የተግባር ስልጠና በመስጠት ማሰማራቷን ዳይሬክተሩ ተናግረዋል። እንዲሁም ሀገሪቱ ከቻይና መንግስት ኤምባሲ ጋር በመተባበር በኢትዮጵያ የቻይና ኩባንያዎች ውስጥ የሚሰሩ 1500 የቻይና ዜጎችን በህገወጥ የዱር እንስሳትና ውጤቶቻቸው ዝውውርና በሚያስከትለው ህጋዊ መዘዝ ዙሪያ ከቻይና ሀገር በመጡ የህግ ባለሙያዎች ስልጠና እንደተሰጣቸው ተናግረዋል። ሀገሪቱን በዱር እንስሳት ልማትና ጥበቃ ተጠቃሚ ለማድረግ ጠንከር ያሉ አዋጆችን እንደምታወጣና የቱሪዝም መስኩን ለማጠናከር አበረታች የሆኑ የለውጥ እርምጃዎችን እንደሚወስዱ አስታውቀዋል። መላኩ አየለ ጆሃንስበርግ